አሁን ቀደም የሰራነውን ስጠት መልሰን እንዳንሰራ ሲል ይንደረድራል። ለሳምንቱ የምዝቤት ወግ መነሻ የሆነን ጽሁፍ በቅድሚያም የጽሁፍን ባለቤት እንግዳችንን እንታዋወቅ። አክሬ ወንድ አፍሮ ይባላለሁ። ቶሮንቶ ካናዳ ውስጥ ነው የምኖረው። አንድ የሰብዓዊ መብት ጉዳይ ላይ የሚከራከር ድርጅት ኢትዮጵያ ፖለቲካ ስኝነች አንድነት ኮሚቴ የሚባል በአሁኑ ሰዓት ሰብሳቢ አገለግላለሁ። አመሰግናለሁ። ለቱቡቆ አቶ አክሊሉ ደግመን ስህተት እንዳንሰራ የዓለም ማህበረሰብ በኢትዮጵያ ጉዳይ የሰጠው ምላሽ ይላል ድርጅታ ያወጣው መግለጫ በመንደርደሪያው ደሪያው ኒራ የተባለች አንዲት የአስራ አምስት ዓመት የኩዌት ወጣት ለዩናይትድ ስቴትስ ምክር ቤት የሰብአዊ ጉዳዮች ኮሚቴ የሰጠችው የምስክርነት ቃል እንደ አውሮፓውያን ዘመን አቆጣጠር በ1990 ዓ ም እምረት አልሳ አልሳበህ የተባለ ለእናቶች የወሊድ እንክብካቤ የሚሰጥ ሆስፒታል ውስጥ ደረሰ ያለችውን በደል ይተርካል። አቶ አክሊሉ በጽሁፋችሁ ያነሳችሁትን መከራከሪያ በቅጡ ለመፈተሽ ጽሁፉ ያጠነጠነበትን ታሪክ በመጠኑ ገፋ አድርገን እንመልከት። በእንግሊዝኛ የቀረበውን ጽሁፋችሁን በግርድፉ ወደ አማርኛ መልሼ ነው ለጥያቄዎቹ እንዲያመች ሀሳቡን አስቀድመው። የኢራቅ ወታደሮች ፈጸሙ የተባለውን ወንጀል ስትገልጽም፣ በስራ ላይ ሳለሁ የሆስፒታሉን በሮች በእርግደው ገቡና ተጨማሪ እንክብካቤ የሚሹ ጨቅላ ሕፃናት ማቆያ ማሽኖችን ነቃቅለው ለሶስት መቶ ሕፃናት ህይወት መጥፋት ምክንያት እንደሆኑ ትዘረዝራለች። ታሪኩ ይቀጥላል። የዩናይት ስቴትስ መንግስት የወሰደውን እርምጃ የሰብአዊ መብት ድርጅቶች የተመለከቱበትን ዓለም አቀፍ የመገናኛ ብዙሀን እየተቀባበሉ የዘገቡትን ሁሉ ይዘረዝራል። ከዚያ በኋላ እንግዲህ የሆነው ሁሉ ሌላ መሆኑን ነው የሚያሳየው። በኢትዮጵያ ጉዳይ ለመሟገድ በትግራይ የተካሄደውን ግጭት ተከትሎ ለተፈጠረው አሁን ዛሬ ላለው ሁኔታ ነው ማሳሰቢያ አድርጋቸው ያነሳችሁትና በቅድሚያ ለምን ይህን ማመሳሰል መረጣችሁ? እንዴት ነው ያዛመዳችሁት? ከዛሬው የኢትዮጵያ ጉዳይ ጋርስ ምን ያገናኘዋል? በዚህ ብንጀምረ በጣም ጥሩ። ይህን ያቀረብበት ምክንያት በአብዛኛው ጦርነትና ግጭት ባለበት አካባቢ ሁለት ነገሮች ይከሰታሉ። በአንድ በኩል የሰብአዊ መብት ጥሰት ይካሄዳል፣ በሌላ በኩል ደግሞ ብዙ ያሳሳች ፕሮፓጋንዳ ይነዛል በሁሉም ተፋላሚዎች በኩል እና ይህ አሁን የጠቀስከው ታሪክ በኢራቅና በአሜሪካ መካከል በፈረንጆች አቆጣጠር በአስራ ዘጠኝ ቅና አንድ የተከፈተውን ግጭት እንዴት እንደተነሳ ነው የሚያሳይ የዚች የአስራ አምስት አመት ሕፃን በአሜሪካ ኮንግረስ ፊት ቀርባ እያለቀሰች በአይን ያየሁት ሶስት መቶ ሕፃናት ከሚታከሙበት ቦታ የኢራቅ ወታደሮች ኤሌክትሪኩን በጣት ሰው እቃውን ሰርቀው ስለሄዱ ሕይወታቸው አለፈ ብላ በጣም በለቅሶ የታጀ በጣም አሳዛኝ የሆነ መልእክት ታስተላልፋለች። እና ድረሱ ለኩዌት ህዝብ አንድ ነገር አርጉ፣ ይ ካልሆነ ህዝብ ያልቃል የሚል ጥሪ ያቀረበች። አምነስቲ ኢንተርናሽናል ደግሞ በዛም ጊዜ ዲሴምበር አስራ ዘጠኝ አስራ ዘጠኝ ዘጠና ባወጣው ኢራኪስ አትሮሲቲስ ኢን ኩዌት፣ የኢራቃውያን በኩዌት የፈጸሙት እልቂት በሚል ርዕስ ይሄ ትክክል ነው። እኛም ማረጋግጠናል። የአይን ምስክሮች ያዩት ነገር ነው። ሶስት መቶ ሰው በላይ ገለዋል። ይሄ ብቻ አይደለም፣ ብዙ ብዙ ጭፍጨፋ አካሂደዋል ብሎ አምነስቲ ምስክርነቱን ሰጠ። ከዚህ ጋር ተያይዞ የአሜሪካ ጋዜጦች በሙሉ ከሰባት መቶ በላይ የሚሆኑ ጋዜጦችና የቴሌቪዥን ጣቢያዎች በአንድ ቀን ይሄን ነገር ከሰሙ በኋላ እንዴ ይሄን ማሊሆ ሲሆን ቁጭ ብለን ማየት የለብንም አንድ ነገር ማድረግ አለብን ብሎ በመንግስት ላይ ተጽዕኖ አድርሰው መንግስትን የአሜሪካ መንግስት ፕሬዚደንት ቡሽ በአስቸኳይ በጸጥታ ምክር ቤት በኩል በኢራቅ ላይ ማዕቀብ እንዲታወጅ በጸጥታ ምክር ቤት በኩል ካስደረጉ በኋላ በተከታታይ እንግዲህ በጦር ኃይል የኢራቅን መንግስት ከዛ እንዲወጣ ለማድረግ ከፍተኛ እንትን አድርገዋል። ይሄ ሁሉ ሲሆን ሁኔታው ካለፈ በኋላ ግን ሲጣራ እውነታ ኋላ ሲገለጽ ይሄ ሁሉ የተባለው ውሸት ነበር። አንደኛ ህፃኗን። እንኳንስ ኢራቅ ውስጥ ልትኖር አሜሪካ ውስጥ ያለች የአምባሳደሩ ልጅ እንደሆነች የኩዌት አምባሳደሩ ልጅ እንደሆነች ተረጋገጠ። ሁለተኛ አምነስቲ ኢንተርናሽናል ራሱ በአስራ ዘጠኝ ዘጠና ሁለት ባወጣው ሪፖርት ይቅርታ የዛ ጊዜ ተፈጽሟል ያልኩት በሙሉ በስህተት ነው ያለማረጋገጫ ነው እና ይቅርታ ብሎ ጠየቀ። ሌሎች ጋዜጠኞችን ገብተው ሁኔታውን ሲያዩት የተባለው ሁሉ ሶስት መቶ ህፃን አይደለም ምንም የሞተ ሰው እንዳልነበረ ነው ያረጋገጠው። ይህ ሁሉ የሚያሳየን ምንድን ነው? በጦርነት አካባቢ የተሳሳተ መረጃዎች ቀርበው ሀገራችን ወደ ከፍተኛ ማያስፈልግ ግጭት ውስጥ ይወስዱ ይችላሉ። ስለዚህ የእኛም ጥሪ ምንድን ነው? በአሁኑ ሰዓት በተለይ በሀገራችን ውስጥ በትግራይ ክልል ህወሓት በኢትዮጵያ መከላከያ ሰራዊት ላይ ያደረሰውን ጥቃት ተከትሎ የኢትዮጵያ መንግስትም ደግሞ እርምጃዎችን በህወሓትና በጦሩ ላይ እንደወሰደ ይታወቃል። ከዛም ተከትሎ ደግሞ የሰብአዊ መብት ድርጅቶች እና አምነስቲ ኢንተርናሽናል፣ ጋዜጠኞች፣ ሌሎች ሌሎችም ከፍተኛ የሰብአዊ መብት ጥሰት በትጋ ተካሂዷል እየተባለ ይናገራሉ። ያን ተከትሎ ደግሞ አለም አቀፍ ድርጅቶች በዚሁ በተባበሩት መንግስታት በኩል በኢትዮጵያ ላይ ትልቅ ተጽዕኖ ለማድረስ እየተዋራጡ ያለበት ሁኔታ ነው። ይሄን ሁኔታ ነው እኛ ለማያያዝ የሞከርነው። ጥንቃቄ ያስፈልጋል። ጥንቃቄ ያስፈልጋል። ወደ ስህተት እንዳይገባ በችኮላ የሚደረግ መሆን የለበትም በጦርነትና በግጭት አካባቢ ብዙ የሚሳሳሱ እና ያልተረጋገጡ ነገሮች እንደ እውነት ሆኖ ሊቀርቡ ስለሚችሉ ይህ ነገር ሊያሳሰት አይገባም። ኢትዮጵያን፣ ህዝቧን፣ የትግራይንም ህዝብ የማይጠቅም እርምጃ ውስጥ እንዳይገባ ጥንቃቄ ይደረግ እያለ ነው ጥሪ የምናቀርበው። መልካም። አቶ አክሊሉ በትግራይ ስለተፈጸመው የሚቀርበው ክስና ውንጀላዎች እርግጠኛ ባልሆነ ነገር ማድረግ ስህተት ነው የሚባለውን ያህል የሚቀርቡ ክሶች አልተፈጸሙም ተብሎ እንዴት መናገር ሲቻላል ይቻላል? አንዳንድ ድርጊቶች መፈጸማቸውን፣ ነገር ግን ፈጻሚዎቹ ሌሎች መሆናቸውን የኢትዮጵያ መንግስት የገለጸው በሴቶች ላይ የተፈጸሙ በደሎች የተባበሩት መንግስታት ድርጅት ያወጣቸውን አንዳንድ መረጃዎች መረጃዎች ምንድን ነው በዛ አስረገድ ለወገናችሁ እንደ ቆመ ሰው ነው እና ይህን ጥሪ እያደረጋችሁ ያላችሁት። ተፈጸሙ የሚባሉ ነገሮች ስላለመፈጸማቸውስ እንዴት ነው የሚታወቀው? ቅድም እርስ እንዳሉት ቸኩሎ የተሳሳተ ነገር ይበልጥም ደግሞ አገርን ወደ ተባባሰ ሁኔታ ውስጥ እንዳይከት ብለው ያሳሰቡትን ያህል የተበደሉ ሰዎች ተበድለው እንዳይቀሩስ ምንድን ነው ማረጋገጫው? ኬትስ ይጀመራል። ትክክል ነህ። የሰብአዊ መብት ጥሰት አልተካሄደም አንልም፣ ምክንያቱም ያረጋገጥ ነው ነገር ስለሌለ። ስለዚህ የትግራይ ህዝብ ደግሞ የተሰቃየ አይደለም አንልም። በእኛ በኩል የምንለው በእርግጥ ጦርነት ባለበት ቦታ ሁሉ ከፍተኛ ስቃይ እንደሚኖር ምንም ጥያቄ የለውም። በኛ እይታ የህወሀት ጦስ ለትግራይ ህዝብ ራሱ ተርፏል፣ ጎጂ ሆኗል ብለን ነው የምናስበው። በአጠቃላይ ግን የቀረበው ሪፖርት የአምነስቲ ኢንተርናሽናል ሪፖርት ነው በትልቅ ደረጃ ታይቶ እንደ መንደርደሪያ የምዕራብ ሀገር እየወሰደ ያለው ግን ያ ሪፖርት በቅርበት ብትመለከተው ብዙ ጎደሎች ይታይበታል። ለምሳሌ የጦርነቱ መቀስቀስ ምክንያት ምን እንደሆነ ማን እንደቀሰቀሰው ፕሮቮክ አደረገው ማለት ነው ህወሀት መሆኑን አይጠቅስም። ይህን አለመጥቀሱ ሪፖርቱን ገና ከመጀመሪያው ጥያቄ ውስጥ እንዲገባ ያደርገዋል። ሁለተኛ በዚህ ጦርነት ሂደት የመጀመሪያው አሰቃቂ ድርጊት የተፈጸመባቸው ምንም ግጭት ውስጥ ያልገቡ በሰላም ስራቸውን ይሰሩ የነበሩ የኢትዮጵያ ወታደሮች ናቸው። በእነሱ ላይ የደረሰውን ግፍ በሙሉ አያነሳም። ሶስተኛ ህወሓት በሚሸሽበት ጊዜ በማይታግራ ላይ የተደረሰበት ከአንድ ሺህ ሰዎች በላይ በዘር ላይ ያነጣጠረ እልቂት አድርሶ እንደሄደ ራሱ አምነስቲ ኢንተርናሽናል ያወጣው ሪፖርት አለ። በዚህ ሪፖርት ግን ያንን እንኳን አይገልጽም። አራተኛ ያገኛቸው መረጃዎች እንደሚናገረው በተለይ በስደት ላይ ከሚገኙ ሰዎችና በርቀት እንደሆነ ይታወቃል። በስደት ላይ የሚገኙ ለምሳሌ ሱዳን ውስጥ ማይካድራ ላይ ጭፍጨፋ የፈጸሙ ራሳቸው ወደ ሱዳን የሸሹ ሰዎች እንዳሉ አምነስቲ ኢንተርናሽናል ገልጿል። ስለዚህ ሪፖርቱን ትንሽ አጠራጣሪ ያደርገዋል። በሩቅ መሰብሰቡ ራሱ ከነማን እንደመሰበሰቡ በግልጽ ስለማይታይ ሪፖርቱን እንደገና ትራንስፓረንት አይደለም ግልጽ አይደለም ወደሚል ይወስዳል። ይህ ሁሉ ማለት ግን ትግራይ የሰብአዊ መብት ጥሰት አልተፈጸመም፣ ምንም ነገር አልተደረገም ማለት አለን። ሊደርስ ይችላል ደርሶ ይሆናል የሚል ከፍተኛ ጥርጣሬ አለን በእኛ በኩል። ምክንያቱም ግጭት ባለበት ቦታ ሁሉ የሰብአዊ መብት የመጀመሪያው ጥሰት የሚደርስበት ሁኔታ ስለሆነ፣ ስለዚህ በእኛ እይታ ረጋ ባለመንፈስ ይሄ የሚባለው የሰብአዊነት ጥሰት ሁሉ መመርመር አለበት፣ ነፃ በሆኑ አካሎች መመርመር አለበት። ሁለተኛ የሚነሱ ክሶች ሁሉ አንድ በአንድ መጣራት ይኖርባቸዋል። የመብት ረገጣ በአስቸኳይ እንዲቆም መደረግ አለበት። የትግራይ ሕዝብ ሰቆቃ አሁኑ እንዲቆም እርምጃዎች መወሰድ አለበት ብለን እናስባለን። ደግሞ አንዱ የሚከሰሰው በኤርትራ ጉዳይ ስለሆነ የኤርትራ ወታደሮችን በተመለከተ ግልጽና ተአማኒ መረጃዎች ሊሰጥ ይገባል ብለን ነው የማስበው። ይሄ ሁሉ ሲሆን ግን ኢትዮጵያን ሉዓላዊነት የማይጥስ ያለውን ችግር ወደ ባሰ ቀውስ ሊያመራ የማይችል የህዝባችንን ደህንነት በሁሉ በኩል ሊያረጋግጥ የሚችል የኢትዮጵያን ብሔራዊ ሉዓላዊነት የማይጥስ በሆነ ሁኔታ እንዲካሄድ መደረግ አለበት አላስፈላጊ የሆኑ እጅግ ተመጣጣኝነት የሌላቸው እርምጃዎች ከመውሰድ ምዕራቡ ሀገር እንዲቆጠብ ያስፈልጋል። በዚህስት ሁኔታዎችን መምራት አለበት ብለን ነው የምናስበው። መልካም አቶ አክሊሉ፣ ምናልባት ተከታይ ጥያቄ እንዳደርሳሉ ይጋብዛል። ኢትዮጵያ በሁለት ወገን የሚከራከሩበት ሁኔታ እየታየ ነው እና ምናልባትም ቀደም ብለው እርስዎ እንደገለጹት ለፖለቲካ ጥቅም ሲባል ያልተረጋገጡ መረጃዎች የሚያናፈሱ ሊኖሩ የሚችሉትን ያህል የትግራይ ተወላጆች የሆኑ በአካባቢያቸው በቀያቸው ለቤተሰቦቻቸው ለዘመዶቻቸው ማንም ሰው እንደሚያደርገው በመቆርቆር የሚያደርጉም ይኖራሉና እንዳሉት እንዲመረመር መጣራት እንዲደረግ በተጨባጭ በሚታወቁ መረጃዎች ላይ ውሳኔዎች እንዲመረኮዙ፣ በግምት እንዳይሰራ የሚያገናኝ ቦታ ይታዩታል። በጣም ጽንፍ የሆኑ ሁኔታዎች ናቸው የሚታዩት። በደሉ ተፈጽሟል የሚሉት ሰዎች ለጥርጣሬ ምንም አይነት ቦታ ያላቸው አይመስልም አለመፈጸሙን የሚከራከሩት ደግሞ ያን አይነት እግር የውሸትና እንዲያው ለፖለቲካ ጥቅም ማካበት ብቻ የሚደረግ ነው የሚለው አቋም ላይ ስላሉ፣ የሚያስማማ የሚያግባባ ብርግጥ ለህዝብ ሊጠቅም የሚችል ነገር ሊደረግ የሚችልበት ሁኔታ ይታየታል። አማካይ ሊመጣ የሚችል አላማቸው የተለየ የሆኑትን ለይቶ የሚቆረቆሩትን ለሚቆረቆሩለት ህዝብ እንዲረዱ ማገዝም አንዱ ነገር ነውና። በኢትዮጵያ ውስጥ ሆነ በየትኛውም ቦታ በኔ እይታ የሰብአዊ መብት ጉዳይ ከዘር ከፖለቲካ በላይ መሆን አለበት። የሁሉም ሰው ጥያቄ መሆን አለበት። የሁሉም ሰው ብሶት መሆን አለበት። ትግራይ ውስጥ የሚካሄድ የሰብአዊ መብት ብሶት የሁላችን መሆን አለበት። አማራ ክልል የሚካሄደው እንደዛው፣ ኦሮሚያ ውስጥ የሚካሄደው እንደዛው። በመላ ኢትዮጵያ ከዚህ መተክል መነሳት አለብን። በኢትዮጵያ ውስጥ ግን ያለፉት ሀያ ስምንት ዓመታት ህወሀት የዘራው ፖለቲካ የመካረር እርስ በርስ የመፈራራት አንዱ የአንዱ አቅሲና ጠፊ ተደራርጎ እንዲታይ ስለተደረገ የሰብአዊ መብትም በዚሁ መልክ እንዲካረርና በተለያየ ገጽታ ብቻ እንዲታይ የተደረገበት ሁኔታ አለ። አሁን ባለው ሁኔታ ፖለቲካውና ሰብአዊ መብቱ ተደባአልቆ ነው የሚታይ እንዳልከው፣ ይሄንን አጥብቶ መውሰድ ያስፈልጋል። ለሁላችንም ቤዛ የሚሆነው በሰብአዊ መብትና በሰብአዊ መብት ላይ ብቻ አተኩሮ የትግራይን አሁን ያለው ሁኔታ እንዲፈታ የሚቻልበትን ሁላችንም በአንድ ድምፅ ንጮፍ ነው። ከዛ ውጭ ግን በግራም በቀኝም። በመንግስትም በሆነ በህወሀት ደጋፊዎች በኩል ሰብአዊነትን እንደ ፖለቲካ መሳሪያ ሊጠቀሙበት ቢሞክሩ በህዝባችን ላይ ሬሌ ከፍተኛ ወንጀል መፈፀም ነው እና ከዛ ሊታቀቡ ይገባል። ከዚህ በላይ እጅግ የሚያሳስበኝ የዚህ የውጭ ዓለም ጣልቃ ገብነት እነዚህን እየተካረሩ ያሉ ሁኔታዎችን ይበልጥ ያካርራል እንጂ፣ አሁን በተያዘው አካሄድ ማለት ነው ወደኋላና ኋላና ወደ ለሰለሰ ሁኔታ ይመልሰዋል ብዬ አላስብም። ለዚህ ነው ቅድም ያልኩት ረጋ ባለ መንፈስ በሀገራችንስ በሀገራችን ውስጥ እርቅ እንዴት እናመጣ እንችላለን? ነገሮች ሳይካረሩ ወደ መፍትሄ ፍለጋ ሁሉንም ክፍሎች እንዴት እናመጣ እንችላለን? የሚለው ነገር የኢትዮጵያን ህዝብ አጠቃላይ ብሶት አለብኝ የሚለውን ህብረተሰቡ በሙሉ ማለት ነው ከፍትህ ጋር ተያይዞ እንዴት ወደ አንድ መድረክ እናመጣ እንችላለን? እንዴት ረዥም በሆነ የቅራኔ አፈታት ወደ አንድነት ሊመጣ ይችላል የሚለውም የመፍትሄ ሀሳብ ሊሆን የሚችሉ መንገዶችን መፈለግ ምዕራቡ ሀገር ቢጫወት ለኢትዮጵያም ለአካባቢውም በአጠቃላይ ታላቅ ለታ ይውላል ብዬ አስባለሁ። ነገሮች ከማካረብ እጅግ የፈጠኑና ምናልባትም የባሰ ቀውስ ሊያመጡ የሚችሉ ነገሮች ከመግባት በተረጋጋ መንፈስ ጠቃላይ የሆነ ፕላን አውጥቶ የሀገሪቱ ችግር በመግባባት ሊፈታ የሚችልበትን አስቸኳይ የሆነውን የሰብአዊ መብትና የማረጋጋት ሁኔታዎች ደግሞ ጎን ለጎን ሊካሄድ የሚችልበት ሁኔታ መፈለግ ያስፈልጋል። ስለዚህ ኢትዮጵያን ማገዝ በዚህ አይነት መልክ ነው ብዬ አስባለሁ። ነገር በማካረ ሳይሆን ሁኔታዎችን አረጋግቶ የተሻለ መፍትሄ ሊመጣ የሚችልበትን ሁኔታ መፈለግ እና ምዕራቡ ሀገር ዶናር ካምፒት የሚሏቸው በአጠቃላይ እርዳታ ተጭ ሀገሮች በዚህ በኩል ትልቅ እርዳታ ሊያደርጉ ይችላሉ አስባለሁ። የኢትዮጵያ ፖለቲካ ድርጅቶችም ከፍተኛ ሚና ሊጫወቱ ይገባል። ለውጭ ሀገር የሚስተው አይደለም። በሀገሪቱ ውስጥ ያለው አደጋ ለሁሉም አደጋ ነው። ስለዚህ ይህን ሁኔታ ሊፈቱ የሚችሉበት አስቸኳይ መንግስትና ተቃዋሚዎችን ተሰብስበው እንዴት ብናደርግ ይሻላል? ምን ልደረግ ይሻላል? ይህን ሁኔታ የባሰ ቀውስ ሳይመጣ ወደ ተሻለ ነገር ልናልፍ የምንችልበት መንገድ ምንድን ነው? የሚለውን መምከርና ወደ መፍትሄ ሊሄዱ የሚችሉበት ሁኔታ ማመቻቸት ብሔራዊ ግዴታቸው ነው ብዬ አስባለሁ። መልካም። በሰፊው ተዋይተናል። ለማነጋገር ለማወያየት በሩ ክፍት ይመስላል። ከዚያም የተሻለ ነገር የለም ነው ያሉት። ምናልባት ብዙዎች የሚስማሙበት ይመስለኛል። አቶ አክሊሉ ወንዳፈረው የኢትዮጵያ ፖለቲካ እስረኞች አንድነት ኮሚቴ ሰብሳቢ፣ ለጊዜው አመሰግናለሁ። በሌላ መሰል ውይይት መልሼ እንደማገኘው ተስፋ አድርጋለሁ። ለአሁኑ ጊዜ ይስጠልኝ። እኔም አመሰግናለሁ። ደህና ሁን።